እንዲህ ነው ያላቸው፣ መጥምቀ መለኮት ቅዱስ ዮሐንስ፣ እናንተ የፉኝት ልጆች ምን ማለቱ ነው? አንዳንድ ጊዜ ሳይገባን አምላካችን እግዚአብሔር እኛን ለማዳን እኛን ለማትረፍ ባለው የግሳጼ አገልግሎት ውስጥ ግሳጼን እንደ ስድብ፣ የአምላካችን የእግዚአብሔርን ዘለፋ እንደ ስድብ የሚቆጥሮ አንዳንድ ክርስቲያኖች አሉ። ይገርማችኋል። ስላላደግን ስላልበረታን እግዚአብሔር ሲናገረን እንደ ተሰደብን ወይንም ደግሞ እንደ ተጠላን የምንቆጠር አንድና ሁለት አይደለም። ሲጀመር ማናችሁንም በሥጋን ያላውቅም። አሁን አትታዩኝ። ምናልባት ይህ አገልግሎት እስከ ምድር ጫፍ ድረስ ሊደርስ ይችላል። ጌታ መንፈስ ቅዱስ ግን ሁሉንም በየመስመሩ ይናገረዋል። በአንድም በሌላም ጎዳና ስለዚህ እግዚአብሔር ለኔ ያለው ቃል ነው ብለን መስማት ማድመጥ ካልቻልን፣ በዛው ውስጥ ላይ በጎ ሕሊና ከሌለን ወንጌልን መስማት ከባር ነው። እውነቴን ነው የምላችሁ። አሁን ወንጌልን መስማት ከባር ነው። ቅዱስ ዮሐንስ እናንተ የእፉኝት ልጆች ነው ያላቸው። አይወጡ እፉኝት በልቧ የምትሳብ የእባብ ዝርያ ያላት ተናዳፊ አውሬ አራዊት ናት በጽንስ ጊዜ ባሏን ትገላለች። በወሊድ ጊዜ ደግሞ እናት ትሞታለች። እንዲህ እየተራባች የምትኖር በጽንስ ጊዜ አባት ይሞታል፣ በወሊድ ጊዜ እናት መጥምቀ መለኮት ቅዱስ ዮሐንስም እናንተ የእፉኝት ልጆች ያላቸው ሰዱቃውያንም፣ ፈሪሳውያንም አይሁድም እንደ አባት የተንከባከቧችሁ ነቢያትን የገደላችሁ፣ እንደ እናት የተንከባከቧችሁ ደቂቀ ነቢያትን ያጠፋችሁ እናንተ ናችሁ ሲላቸው ነው። ይሄ እውነት ነው። ማንን አልገደሉም? ማንን አላሳደዱም? ማንን አልገፉም? ማንን አልጣሉም? እንግዲህ ለንስሐ የሚገባ ፍሬ አደርጉ። በልባችሁም አብርሃም አባት አለን እንደምትሉት አይምሰላችሁ። እንግዲህ ለንስሐ የሚገባ ፍሬ አድርጉ። በቃ የሚያድነው የአብርሃም ልጆች ነን አይሁድ ነን ተገርዘናል እያሉ ማውራት ሳይሆን ለንስሐ የሚገባ ፍሬ ማፍራት ብቻ ነው። በትምህርት ችሎታችን፣ በቤተ ክርስቲያን ቆይታችን እጅግ ረጅም ዘመን አስቆጥረን ሊሆን ይችላል። ይሄ አይደለም። አሁን የሚያስፈልገው ለንስሐ የሚገባ ጥቂት ፍሬ ማፍራት ብቻ፣ ጥቂት የጽድቅ ፍሬ የመንፈስ ቅዱስ ፍሬ፣ ጽድቅ፣ ሰላም፣ ቅንነት፣ ፍቅር፣ የዋህነት፣ ራስን መግዛት፣ እነዚህን እነዚህን ማፍራት ነው የሚያድነው እንጂ ዘመን መቁጠር፣ ቁጥር ማብዛት ዋጋ የለውም። የእግዚአብሔር ልጆች በልባችሁ አብርሃም አባት አለን እንደምትሉት አይምሰላችሁ። እግዚአብሔር ቢወድድ አለ ከእነዚህ ድንጋዮች ለአብርሃም ልጆች ሊያስነሳለት ይችላል። እግዚአብሔር ይችላል። የማይችል ይመስለናል አንዳንድ ጊዜ ከእርሱ ጋር ስንኖር። እግዚአብሔርም ለረጅም ጊዜ በዝምታ ውስጥ ስላለ እግዚአብሔር እንደማይሰራ እንደማይችል የሚደመድሙ ሰዎች፣ እግዚአብሔር ይችላል። አሁን እኔ ባልሰብክ ማን ይጎዳል? እኔ በወንጌል ባላገለግለው ማን ይጎዳል? እግዚአብሔር ሌላ አገልጋይ ይተካል። ሌሎቻችንስ ባንዘም ማን ይጎዳ? እግዚአብሔር ሌላ ዘማሪ ያመጣል። ሌሎቻችንስ ባለን የጸጋ ስጦታዎች ሁሉ ባናገለግለው ማን ይጎዳል? እኛን እኔ የምንጎዳው ብናምነው ከእርሱ ጋር እንነግሳለን ብንክደው ግን እርሱ ራሱን ሊክድ አይችልም ተብሎ ነው የተጻፈው። የእግዚአብሔር ልጆች ጥቅሙ ለኛ ነው። የእግዚአብሔር ልጆች አንዳንድ ጊዜ ሰይጣን ወደ ልባችን አሰርጎ በሚያስገባው ሀሳብ ምክንያት ተስፋ መቁረጥ ሊኖር ይችላል። ብተወውስ ውስጥ ይህን አገልግሎት ይህን የጽርቅ ሥራ ባቆመውስ ስንት ጊዜ ደጋግመን ይህን ነገር አሰብን። እውነቴን ነው ምንባረከው ስናገለግለው ምንባረከው ከእርሱ ጋር ስንደክም ነው። ከእርሱ ጋር ስንወጣ ስንወርድ ነው። ይሄን እንደ መጥፎ ነገር እንዳትቆጥሩት እንዴ! ስንቶቻችን ተባረክን! እኛ የእርሱን ሥራ ለመሥራት ስሙን ተሸክመን ሀገር ለሀገር እንዞራለን፣ እሱ ደግሞ የኛን ሥራ ይሰራልናል። ለውጡን አያችሁት? ክፍለ አገር ቆይተን አዋራ ለብሰን ደክመን ጠቁረን ወደ ከተማ ስንመለስ ወደ ማረፊያችን ስንመጣ ረጅም ጊዜ የሚያስቆጠረው ሥራ በሰከንዶች ሽረፍራፊ ተከናውነው እናገኘዋለን። እኛ የእርሱን ሥራ እንሠራለን፣ እርሱ የእኛን ሥራ ይሠራልናል። እግዚአብሔር በእውነት ታላቅ ነው። ይሄን እያሰብን እናገልግለው፣ ስለ ጥቅማችን። የእግዚአብሔር ልጆች ባንወድድ እኮ እግዚአብሔር ሊተካ ይችላል። እግዚአብሔር እንደሚችል ማመን ያስፈልጋል። እውነቴን ነው የምላችሁ፣ ለአብርሃም ልጆች ሊያስነሳለት ይችላል። አገልጋዮች ሊያስነሳለት፣ ካህናት ሊያስነሳለት፣ ምእመናን ሊያስነሳለት እግዚአብሔር ይችላል። መልካም ፍሬ የማያፈራ ዛፍ ሁሉ ተቆርጦ ወደ ጥልቁ ይጣላል። የመጨረሻው ቅጣት እኮ ነው። ፍሬ እንድናፈራ እግዚአብሔር ይጠብቀናል። ከአምና ዘንድሮ እንድንሻሻል፣ ከትላንትና የዛሬው ውሏችን በጎ እንዲሆን እግዚአብሔር ይጠብቃል። እኛ ግን በክፋት ላይ ክፋት፣ በኃጢአት ላይ ኃጢአት፣ በአመፃ ላይ አመፃ፣ በእርኩሰት ላይ እርኩሰት በጨመረን ቁጥር ዕድሜያችንን በገዛ እጃችን እያሳጠርነው እንሄዳለን። ድንገትም ሳንታመም፣ ድንገትም ምንም ሳንሆን በሞት ወደ መቃብር ልንሆርድ እንችላለን። ብዙዎቻችንን የሚያዘናጋን የጤንነት ጉዳይ አይደለም። አሁን ምንም በሽታ ስለማያቀን ማን ሞት ነው የሚመስለን። ተው ባከው ወንድሜ። የታመሙ እያሉ ጤነኞች ይሞታሉ። ሽማግሌዎች እያሉ ጎልማሶች፣ ህፃናት ወደ መቃብር ይወርዳሉ። እግረ ቀጫጭኖች እያሉ እግረ ወፍራሞችን እንቅፋት ይመታቸዋል። ስለ ጤንነት አትመካ። ስለ ገንዘብ፣ ስለ ስልጣን፣ ስለ እድሜ፣ በፍጹም በፍጹም። የእግዚአብሔር አሰራር ከዚህ ውጪ ነው። መልካም ፍሬ የማያፈራ ዛፍ ሁሉ ተቆርጦ ወደ እሳቱ ይጣላል። ይሄ ደግሞ የሚያስፈራ ሁለተኛው ቅጣት ነው። እግዚአብሔር ልጆች በሥጋ ተቀተናል። ሌላ ደግሞ በነፍስ ቅጣት እንዳያድርብን ፍሬ እንድናፈራ እግዚአብሔር ይርዳን። ይሄን ነው መጥምቀ መለኮት የተናገራቸው አይሁድን፣ አብርሃም አባት አለን አለን አለን እንዳትሉ እግዚአብሔር ቢወድን ልጅ ሊያስነሳለት ይችላል። ሌላ ጌታችን መድኃኒታችን ኢየሱስ ክርስቶስ እራሱ ያመኑትን አይሁድ በቃል ሲያገለግላቸው አይሁድ የሚናገሩትን ነገር እነግራችኋል ኢየሱስ ክርስቶስ ይሰብካችኋል። ስለ ነፍስ አርነት ከኃጢአት ነፃ ስለ መውጣት፣ ዳግም በኃጢአት የባርነት ቀንበር ስላለመያዝ ይሰብካችኋል። እነሱ ግን አይገባቸው። እንዲህ ይላል የዮሐንስ ወንጌል ምራፍ 8 ቁጥር 31 ላይ ኢየሱስም የሚያመኑትን አይሁድ እናንተ በቃሌ ብትኖሩ በእውነት ደቀ መዛሙርቴ ናችሁ እውነትንም ታውቃላችሁ እውነትም፣ አርነት ያወጣችኋል አላቸው። እነርሱን መልሰው የአብርሃም ዘርነን ለአንድም እንኳን ባሪያ ሆነን አናውቅም፣ አንተ አርነት ትወጣላችሁ እንዴት ትለናለ? አሉት ይላል። እሱ ከኃጢአት ባርነት ነፃ ውጡ፣ እውነት አርነት ያወጣችኋል እያለ ነው የሚያስተምራቸው። እውነት ነው ማንኛውንም ሰው ነፃ የሚያወጣው እውነት ነው። ዳኛው አይደለም፣ ጠበቃው አይደለም ወታደሩ አይደለም። ወይ የምናውቃቸው ዘመዶቻችን አይደሉ። ማንኛውንም ሰው ነፃ የሚያወጣው እውነት ብቻ ነው። እውነት አርነት ታወጣችኋለች፣ እውነት ነፃ ታወጣችኋለች እያለ ስለ ነፍስ ባርነት፣ ስለ ነፍስ መገዛት ነው የሚነግራቸው። እነሱ ስለ ስጋ ያስባሉ። ለአንድም ባሪያ ሆነን አናውቅም። ታሞ የተነሳ ፈጣሪውን ረሳ ይላሉ አባቶቻችን። ለአራት መቶ ሠላሳ ዘመን ግብፅ ዱባና ድንች እየጋጠ ከፒራሚዶች በታች ከፈርዖን የብረት በትር በታች በባርነት እንዳሳለፈ ይሄ ህዝብ ዘነጋ። በፀሐይ በብርድ ግንባሩ እንደ ምድጃ ጠቁረት የጠቆረበትን ዘመን ረሳ። ባሪያ ሆነን አናውቅን። በናቡከደነጾርም የብረት በትር አናት አናቱን እየተደበደበ ወደ ፋርስ ወደ ባቢሎን ወርዶ ሰባ ዘመን ሙሉ እያለቀሰ እያነባ መሰንቆና በገናውን የዜማ ዕቃውን ሰቅሎ ለባቢሎናውያን ባሪያ እንደሆነ ረሳ። ባሪያ ሆነን አናውቅም። በቃ በባርነት እንዳሳለፉ ምናልባት አባቶቻቸው ነግረዋቸው ላይሆን ይችላል። ለማንም ባሪያ ሆነን አናውቅም። ይሄ አያሳፍርም? ኢየሱስ ክርስቶስ እንደኔ ድካማቸውን አልገለጠም፣ ዝም አለ። ከባት ያበሳይኛ ጌታ በደልን የማይገልጥ ኃጢአትን አደባባይ ላይ የማይዘራ ዝም ብሎ ትምህርቱን ቀጠል። እነሱ እየደገሙ የሚሉት ለማንም ባሪያ ሆነን አናውቅም፣ እኛ አብርሃም ልጆች ነን። ይሄ ነገር እንዴት ነው? የእግዚአብሔር ልጆች ታሪክ ይረሳል? ቢረሳ እንደ ዘመኑ ትውልድ ዘመኑ ትውልድ መልኩን ከቀየረ የፀጉር አቆራረጡን ከቀየረ አለባበሱን ከቀየረ ስለ ሀገሩ፣ ስለ ሃይማኖቱ፣ ስለ አባቶቹ ታሪክ ደንታም አይሰጠው። እሱ ሌላ ሌላውን ነገር ነው የሚያወራ። ያፍራል፣ እንደ ሃይውድ በሀገሩ ያፍራል፣ በትውልዱ ያፍራል፣ በሃይማኖቱ ያፍራል፣ በታሪኩ ያፍራል፣ በባህሉ ያፍራል። ስለዚህ የራሱ ባልሆነው ዓለም ውስጥ ለመኖር ይሞክራል። ሁሉም ድራማ እየሰራ ነው የሚኖረው። እባካችሁ እውነተኛው ኖሯችንን እንድንኖር እግዚአብሔር ይርዳ። ወደ ልባችን ወደ አይምሯችን እንድንመለስ እግዚአብሔር ያግዘን ሁላችንን። ያፍራል ትውልዱ ከዚህ የተነሳ ኮ ነው። አንዳንዶቻችን ይገርማችኋል የራሳችንን ደካማ የወደቀ ጎጆ ማሳየት እፍረት ሆኖብን የሰው ህንፃ በሩቅ እያሳየ የአባቴ ቤት የእናቴ ቤት ድካም ኮ ነው ትዝታችን ማንነታችን፣ እኛነታችን እዛ ደሳሳ ጎጆ ውስጥ ነው ያለው። በወላጆቹ እንኳን ያፍራሉ። አዳፋ ጋቢ የለበሰ አባቱን አባቴ ብሎ ለመናገር ምላሱ የሚተሳሰርበት ደፋር ትውልድ አለ። የአባቱ አዳፋ ጋቢ እኮ እሱን ከኤሌመንተሪ ወደ ሃይስኩል ከሃይስኩል ወደ ኮሌጅ ወደ ዩኒቨርስቲ ለማሸጋገር የተከፈለ መስዋዕትነት እንደሆነ ያውቅ ጓደኞቹን ይዞ ወደ ቤት ሲመጣ ማዬ ከጓዳ እንዳትወጪ ይላታል። ምናልባት እናቱ ፊት ላይ ጠባሳ ይኖር ይሆናል። የእናቱ ጠባሳ እኮ የእሱን ሆድ ለመሙላት በሕፃንነት ማዕድ ቤት ውስጥ ወዲያ ወዲህ ስትንጎዳጎድ የተከፈለ ዋጋ ሊሆን ይችላል። ስለ እርሱ መቁሰሏን ስለ እርሱ መጠበሷን ዘንግቶታል ጎረምሳው። ስለዚህ በእናቱ ያፍራል፣ በዘመዶቹ ያፍራል። የሚገርማችሁ ሌላው እኮ ያውቀናል። ማን ምን እንደሆነ ይታወቃል። መንደር በማትሞላ ከተማ ውስጥ አንድ አስፓልት ብቻ በተዘረጋባት ሀገር ውስጥ እየኖረን ታሪካችንን ለመደበቅ እንዴት ይሆናል? እግዚአብሔር ልጆች፣ ድህነትን በማፈር ድህነትን በመሸማቀቅ አይደለም እናሸንፈው፤ ስንሰራ፣ ስንማር፣ መቀኝነት ስናቆም እግዚአብሔር እንዲባርክልን ስራዎቻችን ሁሉ ለእግዚአብሔር ስናስረክብ፣ ያን ለውጥ ይመጣል። አይሁድ አፈሩ። በታሪካቸው ይገርማችኋል፣ አፈሩ። ለማንም ሆነን አናውቅ። ጌታ ዝም ብሎ ትምህርቱን ቀጠል። አሁንም በየመሀሉ የአብርሃም ልጆች ነን ይሉታል። የሞኝ ዘፈን መልሶ መልሶ፣ የአይን አበባ አበባ፣ የአይን አበባ፣ የአይን አበባ አበባ፣ አበባ። ግጥም የለው ስንኝ የለው ምን የለው። የአብርሃም ልጆች ነን፣ የአብርሃም ልጆች ነን፣ የአብርሃም ልጆች ነን። ምን ይሠራል? አባቴ ዳዊት ደጋሚ፣ እናቴ ቤተ ክርስቲያን ሳሚ፣ ወንድሜ ቆራቢ፣ እህቴ እንደዚህ፣ እነሱ እንደዛ እንደዛ። ጥሩ አያቶቻችን የቤተ ክርስቲያን መሰረት የጣሉ አባቶቻችን፣ ዳዊት ደጋሚዎች፣ እናቶቻችን ቤተ ክርስቲያን ሳሚዎች፣ ወንድም እህቶቻችን ቆራቢዎች፣ እኛስ ምንድን ነን? ምንድን ነን? እኛ ምንድን ነን? እስኪ ምንድነን እኛ? እውነቴን ነው። ይም ምንድነን? የት ውስጥ ነው ራሳችን የምናገኘው? እግዚአብሔር ፊት አንደኞች፣ በዓለምን ፊት አንደኞች። እንዘምራለን ደግሞ ወተን እንዘፍናለን፣ እንሰግዳለን፣ ወተን ደግሞ እንደንሳለን። እንጾማለን ደግሞ ደስ ሲለን ጾም እናፈርሳለን። ገዳሙን ስና አብያተ ክርስቲያናትን ስንጎበኝ መንፈሳዊነት አናታችን ላይ ይገነፍላል። ዛሬ ጫማ ውልቀ፣ ዛሬ ነጠላችንን አደግድገን፣ ጸጉር ማበጠር የለ፣ ጥፍር መቁረጥ የለ። እንዲህ አይነት ትምህርት ጌት እንደሆነ አላውቅም፣ ብቻ የመንፈሳዊነት መለኪያው ይሄ ይመስለኛል። እንዲህ ተለይተ ይገርማቸዋል። ይሄ የሚሆነው አርባ ጾም ላይ ብቻ፣ ይሄ የሚሆነው ምናልባት ፍልሰታ ላይ ብቻ ነው። እዛ ጾሙ ሲፈታ ከዛ ሌላው ጊዜ ሲመጣ ጸጉራችንን የምንፈርዘው በቢራ ነው። ጠጥተን ጠንጥተን አይበቃን፣ ሰክረን ሰክረን አይበቃን፣ ጮኸን እሪ ብለን ዘፍነን አይበቃን። ስንያዝ ጭብጣን ሞላም፣ ስንለቀቅ መንደር አይበቃን። ለእግዚአብሔር ፍርድ እንኳን ለእግዚአብሔር የችሎት ሚዛን እንኳን አስቸጋሪ እንዲያው ለብ ያልክ ስለሆን ካውጥቼ ልተፋ ነው ይላል። በራዳ አይደለ ወይ? ትኩስ አይደለ? ለቢያል ተቀላቅለን ነው የምንኖረው። ከወገብ በላይ ታቦት፣ ከወገብ በታች ጣዖት። ብዙዎቻችን የምናወራው ደግሞ ስለ አባቶቻችን ሃይማኖት፣ ስለ ጥንታውያኑ ተጋድሎ። እነሱ ሰርተው አልፈዋል። እኛስ ምን እያደረግን ነው? የአብርሃም ልጆች ነን፣ የአብርሃም ልጆች ነን። ምንድነው ትዝ የሚላቸው? አንድ ትምክህት የለም ውስጣችን ውስጥ፣ በሃይማኖት ምክንያት ወይ በሌላው ነገር። የእግዚአብሔር ልጆች አይሁድ እንደዚህ አሉ። ጌታ ምን አላቸው? መጨረሻ ላይ እናንተስ ከአብርሃም አይደላችሁ፣ ከአብርሃም ብትሆኑ የአብርሃምን ሥራ ትሰሩ ነበር። አባታችሁ ዲያብሎስ ነው። እሱ ከመጀመሪያ ነፍሰ ገዳይ ነው። እናንተም ልትገሉኝ ትወዳላችሁ። ስለዚህ ቃሌን አትሰሙም አላቸዋ። እውነቱ ይሄ ነው። እንቅጩ ይሄ ነው። ይህንንም ባይናገራቸው እሱን በእንጨት ላይ ከማንጠልጠል ወደኋላ የማይመለሱ ናቸው። ይሄ ትምክት ውስጣቸው አለ። ከኢየሱስ ክርስቶስ በኋላ ደቀ መዛሙርት ዓለምን ሲያገለግሉ አብያተ ክርስቲያናትን የሚበጠብጡት በዚህ ምክንያት ነው። ወንጌል አትረባም፣ አዲስ ኪዳን አትረባም፣ ክርስትናም አይጠቅምም፣ አይሁድ መሆን መገረዝ ብቻ ነው የሚጠቅመው ይሉ ነበር። ቅዱስ ጳውሎስ ከዚህ ተነስቶ ነው የአይሁዳዊ ብልጫው ምንድን ነው? ወይስ የመገረዝ ጥቅሙ ምንድን ነው ያለ። አይሁዳዊነት ጥቅም ነበረው ግን በክርስትና ተተክቷል። መገረዝ ጥቅም ነበረው፣ ግን በግርዘት ተተክተዋል። ደግሞ አይሁዳዊ ሆነን ተገርዘን ከአህዛብ ካልተለየን፣ ከማያምኑት ካልተለየን የአብርሃምን ሥራ መሥራት ካልቻል፣ ንገሩኝ የአይሁዳዊ ብልጫው ምንድን ነው? በምንድን ነው የምትበልጡት? በምን ትበልጣላችሁ? ንገሩኝ እስኪ መብለጣችንን ማሳየት መቻል አለብን። ከዚህ ተነስቶ ነው ቅዱስ ጳውሎስ የአይሁዳዊ ብልጫው ምንድን ነው ወይስ የመገረዝ ጥቅሙ ምንድን ነው ያለው። ይሄንን ወደ ሕይወት እናምጣው። ይሄንን ወደ እያንዳንዳችን ኑሮ እንመልሰው። እግዚአብሔር ልጆች ቅዱስ ጳውሎስ የአይሁዳዊ ብልጫው ምንድን ነው ወይስ የመገረዝ ጥቅሙ ምንድን ነው ብሏል። እኔ ልቀይረውና የኦርቶዶክሳዊ ብልጫው ምንድን ነው ልበላችሁ። እስኪ የክርስትና ብልጫው ምንድን ነው ልበላችሁ ግርዘት በጥምቀት ተተክተዋል። ጥምቀት ጥቅም አለው፣ ግን የመጠመቃችን ጥቅሙ ምንድን ነው? እኛን ከኃጢአት ካለየን፣ ከስካር ካለየን፣ ከዝሙት ካለየን፣ ከጣዖት አምልኮ ካለየን፣ ከመጠላላት በጎሳ በጎጥ ከመከፋፈል ካለየን፣ የክርስትና ጥቅሙ ምንድን ነው? ብልጫው ምንድ በምንድን ነው? ምን በልጡ? ሌሎቹ የሚሆኑትን ሁሉ እየሆን ነው ነው። የማንሆነው ነገር አለ እንደ እስኪ ከኃጢአት ያልሞካከር ነው ያለካ ነው አለ አንገታችን ላይ አንጠለጠልነው። የክርስትና ማተብ ከምንድ ነው የለየ? እኛ እሱን እንዳሰረን አይደል እንዴ። መደብ ላይ ተቀምጠን እንደ ዝንጀሮ ቅጠል የምንበላው የክርስቶስን መስቀል አንጠልጥለን እኮ ነው። ጠረጴዛ ሙሉ የቢራ ጠርሙስ አስቀምጠን ሃይማኖታችን የምናስነቅፈው። በምንድ ነው የምንበልጠው? ንገሩኝ እስኪ እስከ መጨረሻው የኃጢአት ጫፍ ከዓለም ልጆች ጋር እየተጓዘ ልዩነት መፍጠር አልቻለም። በማኅበራዊ ሕይወታችን፣ በመንፈሳዊ ሕይወታችን ብዙ ነገር ሊያስተሳስሩን ይችላሉ፣ ግን ከኃጢአት ጋር ባለው ሁኔታ ቁርጠኝነት የለንም። ለእንጀራ ብዬ የምንለው ነገር አለ። ከጓደኞቼ ጋር ለመዋል ብዬ አንድ ሁለት ብርልኝ፣ ከሰው ጋር ለመዋል ብዬ እንዴ፣ ክርስቲያን በይሉንታ አይኖርም። ይሉንታ በደል ነው፣ ኃጢአት ነው። ለጌታችን እርም የሆነውን ነገር እንድንተው ከዓለም ዓመፃ ጋር እንዳንተባበር ቁርጠኝነት ያስፈልጋል። አለበለዛ ስለ ክርስትና ጥራት ብናወራ ዋጋ የለው። የእግዚአብሔር ልጆች ታሪክ እናውራለን። ምን ገልጠው ቋንቋ አለ። ይሄን ያህል አርባ ሚሊዮን አማኞች አሉ ሰባት መቶ ሺህ ካህናት አሉ። ሰላሳ ስድስት ሺህ አብያተ ክርስቲያናት በሀገር ውስጥና ከሀገር ውጭ አለን። ቆንጆ ነው፣ መልካም ነው። ግን ስለ ብዛት ይመስላችኋል? ስንቱ ለእግዚአብሔር ተለይቷል? ስንቱ ተቀድሷል? እግዚአብሔር በቁጥር የሚያምል አምላክ አይደለም። እንዲያ ቢሆንማ ሰላሳ ሁለት ሺው የጌዲዮን ሰራዊት ዘምቶ ምዳማውያንን ድል ባደረገ ነበር። ሰላሳ ሁለት ሺው ሰራዊት ለእግዚአብሔር አሰራር ብዙ ነው። እግዚአብሔር ሥራ ከፈለገ ሦስት መቶ ሰራዊት ይፈልጋል። ሦስት መቶ ሰራዊት የሰው ባህሪ፣ የክርስቲያን ሽታ ጠባይ ያላቸው ሦስት መቶ ማሰሮና ችቦ ይዘው ዘምተው ጠላትን አሸንፈው ለእግዚአብሔር አዲስ ቅኔ፣ አዲስ ምስጋና እያቀረቡ ይመጣል። እኛ ተግበስብሰን ነው የምንኖረው ከቆረቡት ጋር፣ ንስሐ ከገቡት ጋር፣ እግዚአብሔርን ከሚፈሩት ጋር፣ በአስራት በምጽዋት ታማኞች ከሆኑት ጋር ተቀላቅለን ተቀላቅለን ድራማ እየሠራን የምንኖር ብዙዎች ነን። የእግዚአብሔር ልጆች ይሄ ይበቃል፣ ይበቃል። ልዩነትን መፍጠር አለብን። ሐዋርያው ቅዱስ ጳውሎስ ይሄን ነገር በአጽንኦት ነው የተናገረው። ይገርማችኋል። እዚህ ምዕራፍ ሁለት የሮሜ መልእክት ምዕራፍ ሁለት ቁጥር ዐሥራ ሰባት ላይ አንተ ግን አለ አይሁዳዊ ብትባል በሕግም ብትደግፍ በእግዚአብሔርም ብትመካ ፈቃዱንም ብታውቅ ከሕግም ተምረ የሚሻለውን ፈትነ ብትወድ በሕግም የእውነትና የእውቀት መልክ ስላለ የእውሮች መሪ፣ በጨለማም ላሉ ብርሃን፣ የሰነፎችም አስተማሪ፣ የሕፃናትም መምህር እንደሆንክ በራስህ ብትታመን፣ እንግዲህ አንተ ሌላውን የምታስተምር ራስህን አታስተምርምን? አትስረቅ ብለህ የምትሰብክ ትሰርቃለህን? አታመንዝር፣ የምትል ታመንዝራለህን? ጣዖትን የምትጸየፍ ቤተ መቅደስን ትዘርፋለህን? እግዚአብሔርን ታሳለፍራልህን? በእናንተ ሰበብ የእግዚአብሔር ስም ባሕዛብ መካከል ይሰደባልና ይላል። በእኛ ምክንያት ስም ጊዜ እግዚአብሔር ተሰደበ እንደነሱ እስካለው ክርስትና ቢቀር ይሻላል ያሉ ሰዎች አሉ። አንተን ብሎ አማኝ፣ አንቺን ብሎ አማኝ አልተባልንም። በራሳችን ነውር ከጥንቃቄ ጉድለት የተነሳ ብዙዎች ሃይማኖታችንን እንዲነቅፉ እግዚአብሔርን እንዲሰድቡ ምክንያት አልሆንም። በአንተ ምክንያት የእግዚአብሔር ስም ቀኑን ሙሉ ይሰደባል። እናወራለን። ጥቅስ ለመጥቀስ ምዕራፍ ለመግለጥ በቃል ከሰዎች ጋር ለመጣላት እኛን የሚተካከል የለን። በሕይወት ግን የለንም። ዜሮ ዜሮ። እየተማርን መለወጥ ያልቻል፣ እየተሰበክን መቀየር ያልቻል ቁልቁል እንደ ካሮት አምናም እዛው ዘንድሮም እዛው ለትንሣኤም እዛው ለዳግማዊም ትንሣኤ እዛው። አረ ወንድሞቼ ክርስትናኮ እድገት አለው። ከኃይል ወደ ኃይል፣ ከጸጋ ወደ ጸጋ፣ ከክብር ወደ ክብር ይታደጋል። እኛ የት ነው ያለነው? እኔ ምን እንደሚያሳስበኝ ታውቃላችሁ? ምናልባት ሳንዘጋጅ ብንጠራ ከአሁን ሰዓት ያለውን ጊዜ በእርግጠኛነት ልንገራችሁ፣ ማንም አያውቅም፣ ማንም። እኔም አላውቅም፣ እናንተም አናውቅም። እግዚአብሔር የምንጠራበትን ቀን ደብቆናል። እኛ ደግሞ የምናስበው አርጅተን ታመን ወይ በአደጋ እንሞታለን ብለን ነው። እንዲህ ብቻ እንዳናስብ ቅድም ነግሬያችኋለሁ፣ እንዴት እንደምንጠራ አናውቅም። ከሞት በኋላ ደግሞ በችሎት ፊት መቆማል። በሚያስፈራ፣ በሚያስደነግጥ በነበልባላዊ ዙፋን ባለቤት በስላሴ ፊት እንቆማለን። ምንድን ነው የምንመልሰው? ምንድን ነው ለእግዚአብሔር ለአምላካችን የምንለው? ምንድን ነው የምን ሞት አለ። ቢመርም አንድ እውነት ልንገራችሁ፣ ሁላችንም እንሞታለን። ሁላችንም እንሞታለን። ምናልባት ትምህርት ነው የሚያሳስብን። እንማራለን። አንገታችንን ደፍተን ዓይናችንን ወረቀት ላይ ደፍተን ለረጅም ዘመን እንማራለን። ከዛም ትልልቅ የትምህርት ካምፓሶችን እናያለን። ዲግሪውንም ከዛም በላይ ያለውን ማዕረግ እንይዛለን። ጥሩ ደሞዝ መቁጠር እንጀምራለን። መጨረሻው ላይ ምን እንሆናለን? እንሞታለን። መነገድ እንፈልጋለን። በባህርም በየብስም በአየርም እነግዳለን። ለነጋዴ ወረቱን እግዚአብሔር ያበዛል። ብዙ ብርና ወርቅ እንቆጥራለን። የፈለግነውን እናደርጋለን። መጨረሻ ላይ ምን እንሆናለን? እንሞታለን። ከሀገር መውጣት ህልም አለ። የፈለግነውም ሀገር እንሄዳለን። አውሮፓን ቢሆን አሜሪካን ቢሆን ኤስያ፣ ተቃውሞ የለኝም በዚህ ጉዳይ ላይ እግዚአብሔር የወደደው ሁሉ ይሆናል። የፈቀድነውን ሀገር እንረግጣለን፣ እናያለን፣ ሁሉን እናያለን። መጨረሻ ላይ ምን እንሆናለን? እንሞታለን። እንሞታለን። ለመበልጸግ እናስብ ይሆናል። ወይንም በሌላ ጎዳና እግዚአብሔር ይችላል። በአልማዝና በእንቁ ላይ ያቆመን ድቃቄም ሳንቲም መቁጠር እንጀምራለን። ብዙም ጨርቅ ይኖረን ቤት እንሰራለን። በፎቅ ላይ ፎቅ ደርበን ብዙ ተሽከርካሪ፣ ዘመነኛ መኪና በዙሪያችን እናቆማለን። ብዙ አሽከሮችም ይኖሩልን። የጣመውን የላመውን እንበላለን። የሞቀውን እንለብሳለን። መጨረሻ ላይ ምን እንሆናለን? እንሞታለን። ስለዚህ እናናስብ ይሆን። ብዙዎች ያጨበጨቡልናል፣ እልል ይላሉ፣ ጎዳና ሁሉ ሊጣበብ ይችላል። እውነት እላችኋለሁ፣ በትልልቅ መድረኮች ላይ ሁሉ እንቆማለን። መጨረሻ ላይ ግን ምን እንሆናለን? እንሞታለን፣ እንሞታለን። ሥልጣንንም ቢሆን በዚህ ጎዳና በዚህ መንገድ ሄጄ እናገኘው እንላል እግዚአብሔር ከወደደ ያሰብነውን ወንበር እንጨብጣለን። የወደድነውን እናቆማለን፣ የጠላነውን ደግሞ እንጥላለን፣ የፈቀርነውን እናቀረባለን፣ ያልፈቀርነውን እናርቃለን፣ ሁሉን እንገዛለን። መጨረሻ ላይ ምን እንሆናለን? እንሞታለን። ይሄ የማይቀየር የማይለወጥ እውነት ነው። ከፀሐይ በታች ሁሉም ከንቱ፣ ሁሉም ከንቱ ነው። እኔ ይገርመኛል ይሄ ከንቱነት ሳይሆን ይቀራል። አንዳንድ ጊዜ እግዚአብሔርን ወደ ልባችን ስላላስገባ ነው፣ ስላልጋበዝ ነው፣ ቀኑ ያስጠላናል። አንዳንድ ወንድሞቼ ድንጋይ ላይ ይቀመጡና የዛሬው ቀን እንዴት ይደብራል ይላሉ። አንዳንዶቻችንም ቢሮ ውስጥ እንቀመጥና ምን አይነት አስቀያሚ ቀን ነው፣ ቀኑ ሰለችኝ እናላል። እንዳይሰለችህ ትፈልጋለህ ወንድሜ? ቀኑ እንዳይደብርህ ትፈልጋለህ? አዲሱ እግዚአብሔርን እስኪ ወደ ልብ ጋብዘው ጠዋት መስኮትህን ስትከፍተው መጋረጃውህን ዞር ስታረገው ያ ቀን ላንተ አዲስ እንዲሆን ትፈልጋለ። አዲሱ እግዚአብሔርን በልብ ሹም። ዳዊት በመዝሙር ሁለት ቁጥር አምስት ላይ እኔስ ንጉሴን ሾምኩ በልቤ በመቅደሱ ንያል። እግዚአብሔርን ያልሾመ ልብ ሁል ጊዜ ቀኑ እንደ ሰለቸው ይኖራል። እኛ አይሰለችንም። ከእግዚአብሔር ጋር ነው የምንኖረው እኛ ቀኑ አይደብረንም። ከአምላካችን ጋር ነው የምንኖረው። ከእግዚአብሔር ጋር ከኖርክ የሚሰለችህ ቀን የለም፣ ምክንያቱም እግዚአብሔር አዲስ ነው። የእግዚአብሔር ልጆች፣ እግዚአብሔር ምን ሊለን እንደወደደ ከገባን ይበቃል። የአይሁዳዊ ብልጫው ምንድን ነው? ወይስ የመገረዝ ጥቅሙ ምንድን ነው ነው ያለው ቅዱስ ጳውሎስ። ክርስትና ጥቅም አለው። እውነቴን ነው የምላችሁ፣ ጥቅም አለው። የድልነሽዎች ኅብረት ፍጻሜያችንም ከንጉሡ ከእግዚአብሔር ጋር ነጭ ቀሚሳችንን ለብሰን ዘውድ ደፍተን የዘንባባ ዝንጣፌ እያውለበለብን ከመላእክት ጋር በምስጋና መመሳሰል ነው። ይሄ እረፍት ነው። ይሄ ጥቅም አለት የዘላለም ሕይወት ነው። ግን ይህንን ነገር እንደ ከንቱ ከቆጠር ነው ወሬ ብቻ ከሆነ እኔ ክርስቲያን ነኝ፣ እኔ አማኝ ነኝ፣ እኔ የእግዚአብሔር ሰው ነኝ፣ እኔ አገልጋይ ነኝ፣ አሁ ወሬ ይቁ ወሬ ያለበት ሁሉ ያቁም። በቃ አሁን ወደ ህይወት፣ አሁን ወደ ልባችን እንምጣ። ከሌቦች ጋር ሌቦች እንዳንሆን፣ ከአመፀኞች ጋር አመንፀኞች እንዳንሆን፣ ከዘማውያን ጋር ዘማውያንና ጣዖት ከሚያመልኩት ጋር ጣዖት ስናመልክ እንዳንገኝ፣ ወደ ልባችን ተመልሰን እግዚአብሔር የሁሉ አምላክ መሆኑን እንመን። አይሁዳዊ የለም፣ ግሪካዊ የለም፣ ሮማዊ የለም፣ የሁላችንም አምላክ ጎንደሬ የለም ትግሬ የለም፣ ኦሮሞ የለም፣ ወላይታ የለም፣ ሲዳማ የለም፣ ጉራጌ የለም። ሁላችንም በወደደ ከአሸናፊዎች ሁሉ በላይ ባከበረን በእርሱ አንድ ነን። የአንዱ የእግዚአብሔር ልጆች ነን። ስለዚህ ስለዚህ የእግዚአብሔር ልጆች አጉል ትምክት ከልባችን ወጥቶ እግዚአብሔር አምላክ መሆኑን ተረድተን ክርስትና ሕይወት ስለሆነ ክርስትና ኮስተር ብለው የሚኖሩበት የሰማያውያን ሕብረት ስለሆነ ወደዚህ ሕብረት መጥተን እግዚአብሔር የሚያደርገውን ነገር በሕይወታችን እንድናይ እንድንወስን እግዚአብሔር ይርዳል። በመጨረሻ አንድ መጽሐፍ ቅዱስ ጥቅስ ላንብብላችሁና ትምህርቴን ይጨርሳለሁ። ቅዱስ ጳውሎስ ዕብራውያን ዐሥር ሃያ ሁለት ላይ እንግዲህ ይላል እንግዲህ ከክፉ ሕሊና ለመንጻት ልባችንን ተረይተን ሰውነታችንም በጥሩ ውኃ ታጥበን በተረዳንበት እምነት በቀን ልብ እንቅረብ ነው ያለው። አሁን የሚያስፈልገው ምንድነው ትሉኝ ይሆናል። ኃጢአተኞች ንስሐ እንዲገቡ በክርስትና የሚያሾፉም የሚያላግጡም ካሉ ኮስተር ብለው እንዲኖሩ እግዚአብሔርም ወደ መፍራት ማዕረግ እንድንመጣ ንስሐ ሁሉን ያነጻል። እግዚአብሔር ደግሞ ፍቅር ነው። እግዚአብሔር እየቀረባይ ነው። እግዚአብሔር ጨርቁ ትምክትን ወደ ውጭ ጥለን አንገታችንን ደፍተን በንስሐ ልብ እንድንጠጋ ነው የሚያስፈልገው። ከክፉ ሕሊና አለመንጻት ልባችንን ተረጭተን፣ ሰውነታችንን በጥሩ ውኃ ታጥበን፣ ወደ ተረዳንበት እምነት በቅን ልብ እንቅረብ። እግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የአባቶቻችን ጸጋና በረከት ከሁላችን ጋር ይሁን። የአይሁዳዊ ብልጫው ምንድን ነው? ወይስ የመገረዝ ጥቅሙ ምንድን ነው? የሰው መጨረሻው ሲያምር ነውና መልካም እግዚአብሔር አምላካችን የሁላችንንም መጨረሻ ያሳምረልን። እግዚአብሔር ይስጠልኝ።